ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አንድ የቪክቶሪያ ምክር ቤት አባል የወረርሽኝ ሕግ እንዲያልፍ በመደግፋቸው ሴት ልጃቸው ላይ ጥቃት መፈጸሙን ገለጡ። ኖርዘርን ቴሪተሪ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ጨምረ። የአውስትሬሊያ ወንዶች ክሪኬት አምበል በወሲባዊ ጽሁፎች ሳቢያ ኃላፊነታቸውን ለቀቁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አንድ የቪክቶሪያ ምክር ቤት አባል የቪክቶሪያን የወረርሽኝ ረቂቅ ድንጋጌ በመደገፋቸው ሳቢያ ሴት ልጃቸው ጎዳና ላይ ጥቃት የተፈጸመባት መሆኑን ገለጡ። የቪክቶሪያ መንግሥት ረቂቅ ድንጋጌውን ለማሳለፍ እየተደራደረ ካሉት ሶስት የላይኛው ምክር ቤት አባላት ውስጥ የእንስሳት ፍትህ ፓርቲ ምክር ቤት አባሉ አንዲ ሜዲክ አንዱ ናቸው። ሜዲክ በሴት ልጃቸው ላይ ለደረሰው ጥቃት አስባቡ ከሳቸው የወረርሽኝ ረቂቅ ድንጋጌ አቋም ጋር ተያያዥነት እንዳለው ያላቸውን እምነት አመላክተዋል። አቶ ሜዲክ ቀደም ሲል በእሳቸው ላይ የማስፈራሪያ ዛቻዎች እንደደረሰባቸውም አስታውቀዋል። አያይዘውም ሴት ልጃቸው ደህና እንደሆነችና ፖሊስም ጉዳዩን እየመረመረ መሆኑን ተናግረዋል። አቶ ሜዲክ ሴት ልጅ ካይለን በበኩል ፊትዝሮይ ስሚዝ ስትሪት ላይ አንድ ግለሰብ እንዳሳደዳትና የቀለም መርጫ ቆርቆሮ ወርወሮ ጭንቅላቷን በመፈንከት ብዙ ደም እንደፈሳት ገልጣለች። ይህንኑ አስመልክቶም ጠቅላይ ሚኒስትር ስኮት ሞሪሰን በትዊተር ገጻቸው ላይ እንዲህ ያለው ሁነት አውስትራሊያ ውስጥ ቦታ እንደሌለውና ጥቃቱም ዲሞክራሲ ላይ የተሰነዘረ ጥቃት እንደሆነ አውግዘዋል። ይሁንና አቶ ሞሪሰን ውግዘታቸውን በትዊተር ገጻቸው ላይ ከማስፈራቸው በፊት ሜልበርን ላይ የአመፅ ድርጊት ያነሳሱ ጸረ ኮሮና ቫይረስ ገደብና ጸረ ክትባት የተቃውሞ ሰልፎችን ግልጽ በሆነ ቋንቋ ያለማመንታት አላወገዙም ተብለው ትችት ደርሶባቸዋል። ጠቅላይ ሚኒስትሩ በትናንትና ሁለት የቪክቶሪያን ረቂቅ የወረርሽኝ ድንጋጌን የተቃወሙትን በፕሪምየር ዳንኤል አንድሮስ ላይ የሞት ዛቻ ያሰሙና የአመፅ ቅስቀሳ ያደረጉትን አስመልክተው ብስጭታቸው ይገባኛል ብለው ነበር። ይህንኑ አባባላቸውን በተመለከተም የሌበር ፓርቲ አቶ ሞሪሰን ለሚመጣው ዓመት ምርጫ የቀኝ ክንፍ ጽንፈኞችን ድምፅ ፍለጋ ያደረጉት ጥረት ነው በሚል ብርቱ ትችት ሰንዝሮባቸዋል። በሌላ በኩል ቪክቶሪያ ውስጥ እድሜያቸው ከሰባ በላይ የሆኑ ነዋሪዎች በኮቪድ-19 ሳቢያ ለሆስፒታል የሚደረጉ ህሙማንን ቁጥር ዝቅ እንዲል ማድረግ መቻላቸውን አንድ ተላላፊ የሆኑ በሽታዎች ተመራማሪ ገለጡ። የበርኔት የቀድሞ ማሳያ ገለጣ መሠረት፣ በአሁኑ ወቅት አንድ ሺህ ሰዎች ሆስፒታል ህሙማን፣ በየዕለቱም ሁለት ሺህ ሰዎች ተጠቂ ሊሆኑ ይገባ ነበረ። ሆኖም ባለፉት 24 ሰዓታት ቪክቶሪያ ውስጥ በቫይረስ የተጠቁ ሰዎች ቁጥር 1273 ሲሆን 8 ሰዎች ለልፈተ ህይወት ተዳርገዋል። ኖርዘርን ቴሪተሪ ውስጥ ሁለት ሰዎች በቫይረስ የተጠቁ ሲሆን በጠቅላላው በቫይረሱ የተያያዙ ሰዎች ቁጥር 25 ደርሷል። የደቡብ አውስትሬልያ ፕሪምየር ስቲቨን ማርሻል ከቪክቶሪያና ኒው ሳውዝ ዌልስ ቫይረስ ተሰራጅተው ያሉባቸው የአካባቢ መንግስታት ነዋሪዎች ከማክሰኞ ጀምሮ ወደ ክፍለ አገሪቱ መዝለቅ እንደሚችሉ ገልጠዋል የክትባት መጠኑ 80 ፐርሰንት ያልደረሰበትን የባይሮን ቤይ አካባቢ ግና አያካትትም። ከኒው ሳውዝ ዌልስ፣ ቪክቶሪያና የአውስትሬሊያ ካፒታል ቴሪተሪ የሚጓዙ መንገደኞች ደቡብ አውስትሬሊያ ከመግባታቸው ሰባ ሁለት ሰዓታት በፊት የኮቪድ ምርመራ አካሂደው ነፃ መሆናቸውን የሚያሳይ ማረጋገጫ ሊኖራቸው ይገባል። ደቡብ አውስትራሊያ እንደዘለቁም ሌላ ተጨማሪ ምርመራ ማካሄድ ይጠበቅባቸዋል። ታዝማኒያም የዳንስና መጠጥ ኩነቶች፣ ቡና ቤቶችና ክለቦችን ከዲሴምበር ስድስት ጀምራ ሙሉ ክትባት ለተከተቡ ሰዎች ክፍት የምታደርግ ሲሆን ወሰኖቿም ከዲሴምበር 15 ጀምሮ ለተቀሩት ክፍለ ሀገራት ነዋሪዎች ክፍት ይሆናል። ይህ በእንዲህ እንዳለም በኮሮና ቫይረስ ወረርሽኝ ሳቢያ የአውስትራልያን ማኅበራዊ ሕይወት መስተጓጎልንና የብቸኝነት ስሜትም በበርካቶች ላይ ማደሩን አንድ የከርትን ዩኒቨርሲቲ ሪፖርት አስታውቋል። መሳቢያውም የአልኮል መጠጥ ተጎንጭነት ከፍ ማለቱንና አካላዊ እንቅስቃሴ ማድረግ ዝቅ ማለቱንም ሪፖርቱ አስፍሯል። የአውስትራሊያ ክሪኬት አምበል ቲም ፓይን ከሞባይል ወሲባዊ ጽሑፍ ጋር በተያያዘ ከአምበልነቱ ለመልቀቅ ግድ መሰኘቱን ገልጧል። ይህም የሆነው ከአራት ዓመታት በፊት በ2017 ከአንዲት የሥራ ባልደረባው ጋር የተላላካቸው ወሲባዊ ጽሑፎች ደባባይ እንደሚወጡ በመገንዘቡና ያም ከአውስትራሊያ ከእንግሊዝ ጋር የምታካሄደው ግጥሚያ ላይ አሉታዊ ጥላ እንዳያጠላ በማሰብ መሆኑን አስታውቋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር 51 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን ባያና ያሰመለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 28። አድላይድ ብራ ይሆናል። ዝቅተኛ 12፣ ከፍተኛ 18። ሜልበርን ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 16። ሆባርት ብራ ይሆናል። ዝቅተኛ 6፣ ከፍተኛ 15። ካምብራ ይዘንባል። ዝቅተኛ 11፣ ከፍተኛ 18 ሲድኒ ካፍያው ጨምራል። ዝቅተኛ 17 ከፍተኛ 23 ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 19 ከፍተኛ 31 ዳርዊን ብራ ይሆናል። ዝቅተኛ 27 ከፍተኛ 35 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 25 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አንድ የቪክቶሪያ ምክር ቤት አባል የወረርሽኝ ሕግ እንዲያልፍ በመደገፋቸው ሴት ልጃቸው ላይ ጥቃት መፈጸሙን ገለጡ። ኖርዘርን ቴሪቶሪ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ጨመረ። የአውስትሬሊያ ወንዶች ክሪኬት አምብል በወሲባዊ ጽሑፎች ሳቢያ ኃላፊነታቸውን ለቀቁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።